መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አስራ ሁለት በጺቅላግም ከቂስ ልጅ ከሳኦል በተሸሸገ ጊዜ ወደ ዳዊት የመጡ እነዚህ ናቸው። በሰልፍም ባገዙት ሀያላን መካከል ነበሩ። ቀስተኞችም ነበሩ፣ በቀኝና በግራም እጃቸው ድንጋይ ሊወነጭፉ ፍላጻም ሊወረውሩ ይችሉ ነበር። ከብንያም ወገን የሳኦል ወንድሞች ነበሩ። አለቃቸው አህኤዜር ነበር። ከእርሱም በኋላ ኢዮአስ፣ የጊብአዊው የሸማአ ልጅ ይዝኤል፣ ፋሌጥ፣ የአዝሞት ልጆች በራኪያ፣ አናቶታዊው ኢዩ፣ ገባዖናዊው ሰማያስ እርሱ በሰላሳው መካከልና በሰላሳው ላይ ኀያል ሰው ነበር። ኤርምያስ የሕዚኤል ዮሐናን፣ ገድሮታዊው ዮዛባት፣ ኤሉዛይ፣ ኢያሪሙት፣ በዓልያ፣ ሰማርያ፣ ሐሩፋዊው ሰፋጥያስ፣ ቆርያውያን ሕልቃና፣ ይሽያ፣ አዝርኤል፣ ዮዛር፣ ያሾብአም፣ የጌዶር ሰው የይሮሐም ልጅ ዮኤላ፣ ዝባድያ ዳዊትም በምድረ በዳ ውስጥ ባለች በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸውም እንደ አንበሳ ፊት ነበር። በተራራም ላይ እንደሚዘልል ሚዳቋ ፈጣኖች ነበሩ። አለቃው ኤጼር ሁለተኛው አብድዩ፣ ሦስተኛውም ኤልያብ፣ አራተኛው መስመና፣ አምስተኛው ኤርምያስ፣ ስድስተኛው አታይ፣ ሰባተኛው ኤሊኤል፣ ስምንተኛው ዮሐናን፣ ዘጠኝኛው ኤልዛባድ፣ አሥረኛው ኤርምያስ፣ አሥራ አንደኛው መክበናይ። እነዚህ የጋድ ልጆች የጭፍራ አለቆች ነበሩ። ከእነርሱም ታናሹ ከመቶ ታላቁ ከሺህ ይመዛዘኑ ነበር። በመጀመሪያው ወር ዮርዳኖስ ከዳር እስከ ዳር ሞልቶ በነበረ ጊዜ የተሻገሩት እነዚህ ናቸው። በሸለቆውም ውስጥ በምሥራቅና በምዕራብ በኩል የተቀመጡትን ሁሉ አባረሩ። ዳዊትም ወደ ነበረባት ወደ አምባይቱ ከብንያም እና ከይሁዳ ወገን ሰዎች ወጡ ምስክ መጡ። ዳዊትም ሊገናኛቸው ወጥቶ ትረዱኝ ዘንድ በሰላም ወደ እኔ መጥታችሁ እንደሆነ ልቤ ከእናንተ ጋርን አንድ ይሆናል። ለጠላቶቼ አሳልፋችሁ ልትሰጡኝ መጣችሁ እንደሆነ ግን በእጄ ዓመፅ የለብኝምና የአባቶቻችን አምላክ ይመልከተው፣ ይፍረደውም አላቸው። መንፈስም በሰላሳው አለቃ በአማሳይ ላይ መጣ። እርሱም ዳዊት ሆይ፣ እኛ የአንተ ነን፣ የእሴ ልጅ ሆይ፣ እኛ ከአንተ ጋር ነን፤ አምላክህ ይረዳሃልና ሰላም ሰላም ለአንተ ይሁን፣ ለሚረዱህም ሰላም ይሁን አለ። ዳዊትም ተቀበላቸው፣ የጭፍራም አለቆች ያደረጋቸው። ዳዊትም ከፍልስጥኤማውያን ጋር ሳኦልን ሊወጋ በመጣ ጊዜ ከምናሴ የወገን ሰዎች ወደ ዳዊት ከዱ። የፍልስጥኤማውያን አለቆች ግን በራሳችን ላይ ጉዳት አድርጎ ወደ ጌታው ወደ ሳኦል ይመለሳል ሲሉ ተማክረው ሰደውታልና እነርሱ አልረዷቸውም። ወደ ጲግላግም ሲሄድ ከምናሴ ወገን የምናሴ ሻለቆች የነበሩ አድና፣ ዮዛባት፣ ይዲኤል፣ ሚካኤል፣ ዮዛባት፣ ኤሊሁ፣ ፂልታይ ወደ እነርሱ ከዱ። ሁሉም ጽኑአን ሀያላንና በሰራዊቱ ላይ አለቆች ነበሩና በአደጋ ጣዮች ላይ ዳዊትን አገዙት። እንደ እግዚአብሔርም ሠራዊት ታላቅ ሠራዊት እስኪሆን ድረስ ዳዊትን ለመርዳት ዕለት ዕለት ይመጡ ነበር። እንደ እግዚአብሔርም ቃል የሳኦልን መንግሥት ወደ እርሱ ይመልሱ ዘንድ በኬብሮን ሳለ ወደ ዳዊት የመጡት የሠራዊት አለቆች ቁጥር ይህ ነው። ጋሻና ጦር ተሸክመው ለሰልፍ የተዘጋጁ የይሁዳ ልጆች ስድስት ሺህ ስምንት መቶ ነበሩ። ለሰልፍ ጽኑዓን ኃያላን ሰዎች የነበሩ የስምዖን ልጆች ሰባት ሺህ አንድ መቶ ነበሩ። የሌዊ ልጆች አራት ሺህ ስድስት መቶ ነበሩ። የአሮንም ቤት አለቃ ዮዳሄ ነበር። ከእርሱም ጋር ሦስት ሺህ ሰባት መቶ ነበሩ። ከእርሱም ጋር ጽኑዓን ኃያላን ጎልማሳ ሳዶቅ ነበር። ከአባቱም ቤት ሀያ ሁለት አለቆች ነበሩ። የሳኦልም ወንድሞች ከሆኑ ከብንያም ልጆች የሚበልጠው ክፍል እስከዚያ ዘመን ድረስ የሳኦልን ቤት ይከተል ነበርና ከእነርሱ ዘንድ የመጡ ሦስት ሺህ ነበሩ። ጽኑዓን ኃያላን የሆኑ በአባቶቻቸውም ቤት የታወቁ የኤፍሬም ልጆች ሀያ ሺህ ስምንት መቶ ነበሩ። በየስማቸውም የተጻፉ ዳዊትን ያነግሡት ዘንድ የመጡ የምናሴ ነገድ እኩሌታ አሥራ ስምንት ሺህ ነበሩ። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች ሁለት መቶ ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበር። በጭፍራውም ውስጥ የወጡ ለሰልፍም የተዘጋጁ የማያመነቱ መሣሪያም ሁሉ የያዙ የዛብሎን ሰዎች አምሳ ሺህ ነበሩ። የንፍታሌምም አለቆች አንድ ሺህ ነበሩ። ከእነርሱም ጋር ጋሻና ጦር የሚይዙ ሠላሳ ሰባት ሺህ ነበሩ። ለሰልፍም የተዘጋጁ የዳን ሰዎች ሃያ ስምንት ሺህ ስድስት መቶ ነበሩ። በጭፍራውም ውስጥ የሚወጡ ለሰልፍም የተዘጋጁ የአሴር ሰዎች አርባ ሺህ ነበሩ። በዮርዳኖስም ማዶ ካሉ ከሮቤልና ከጋድ ሰዎች ከምናሴም ነገድ እኩሌታ መሣሪያን ሁሉ ይዘው የመጡ መቶ ሃያ ሺህ ነበሩ። እነዚህ ሁሉ ዳዊትን በእስራኤል ሁሉ ላይ ያነግሡት ዘንድ አርበኞችና ሰልፈኞች እየሆኑ በፍጹም ልባቸው ወደ ኬብሮን መጡ። ደግሞም ከእስራኤል የቀሩት ሁሉ ዳዊትን ያነግሡት ዘንድ አንድ ልብ ነበሩ። ወንድሞቻቸውም አዘጋጅተውላቸው ነበርና እየበሉና እየጠጡ በዚያ ከዳዊት ጋር ሦስት ቀን ተቀመጡ። ደግሞም በእስራኤል ዘንድ ደስታ ሆኖአልና እስከ ይሳኮርና እስከ ዛብሎን፣ እስከ ንፍታሌምም ድረስ ለእርሱ አቅራቢያ የነበሩ በአህያና በግመል በበቅሎና በበሬ ላይ እንጀራና ዱቄት የበለስ ጥፍጥፍና የዘቢብ ዘለላ የወይንም ጠጅ፣ ዘይትም፣ በሬዎችንና በጎችንም በብዙ አድርገው ያመጡ ነበር።